ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 30 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን አድማጮች እንደምን አምሽታችኋል። የምናስተናግዳችሁ አዲሱ አበበና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ያደረጉት ጉብኝት አገራቸው ከኢትዮጵያ ወቅታዊ ሁኔታ አንጻር ያላትን አቋም ይበልጥ ያረጋገጠችበትና ግልጽ ያደረገችበት መሆኑ ተገለጠ። ይህ ትክክለኛና ተገቢ በመሆኑ የያዝነው አቋም ነው። የውጭ ጉዳይ ሚኒስትራችንም ትላንት ይህንኑ በድጋሚ አረጋግጠዋል። መንግሥት ተገቢ የሆኑ የጸጥታ ችግሮችን መፍታትና የዜጎቹን ደህንነት ማረጋገጥ እንዳለበት እንረዳለን። ይህ የሰዎችን መብት ባከበረና የፖለቲካ ምህዳሩን ባላጠበበ ሁኔታ ሊደረግ እንደሚችል እጅጉን ተስፋ እናደርጋለን። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ናቸው የሰማችኋቸው። የኬንያው ፕሬዚደንት ኡሁሩ ኬንያታና የተቃዋሚው መሪ ራይላ ኦዲንጋ ባለፈው ምርጫ ወቅት በመካከላቸው ተፈጥሮ የነበሩ ችግሮችን አስወግደው ለሀገራቸው እድገት በጋራ እንደሚሠሩ አስታወቁ። ምርጫዎች ይመጣሉ ይሄዳሉ። ኬንያ ግን ትኖራለች የኬንያው ፕሬዝዳንት ኡሁሩ ኬንያታ ናቸው። የሰማቸዋቸው የተቃዋሚው መሪ ራይላ ኦዲንጋም ተናግረዋል። ነጻ ከወጣን በኋላ ያለን ታሪክ ሁሉ እርስ በርስ በመጠራጠር ላይ የተመሠረተ ነው። ተከፋፍለን ይኖረናል። ለዚህም የሰጠነው ምላሽ ከችግሩ መሸሽ ነው። ዝርዝር ዘገባዎችን በመጽሔት ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ያደረጉት ጉብኝት ሀገራቸው ከኢትዮጵያ ወቅታዊ ሁኔታ አንጻር ያላትን አቋም ይበልጥ ያረጋገጠችበትና ግልጽ ያደረገችበት መሆኑን በአዲስ አበባ የሚገኙት አምባሳደር አስታውቀዋል። የአስቸኳይ ጊዜ አዋጁ ለምሳሌ ለኢትዮጵያ ችግሮች መፍትሄ እንደማይሆን የተናገሩት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር የውጭ ጉዳይ ሚኒስትሪያችን ይህንን ግልጥ አድርገዋል ሲሉም ተናግረዋል። ከሚስተር ማይክል ሬነ ጋራ በተጨማሪም ተቀማጭነታቸው በአዲስ አበባ ከሆነው ከአፍሪካ ሕብረት የዩናይትድ ስቴትስ አምባሳደር ጋራ መግለጫ ሰጥተዋል። ዝርዝሩ በመጽሔት ይቀርባል። የኬንያው ፕሬዚደንት ኡሁሩ ኬንያታና የተቃዋሚው ፓርቲ መሪ ራይላ ኦዲንጋ ባካሄዱት ያልተጠበቀ ግንኙነት ባለፈው ፕሬዚደንታዊ ምርጫ ወቅት የተፈጠረውን መለያየት ትተው ለሀገሪቱ አንድነት በጋራ ለመስራት መስማማታቸው ተገለጸ። በዚህም ሁለቱም መሪዎች ሀገሪቱ ወደ ተሳሳተ አቅጣጫ እያመራች መሆኗን ልብ ብለዋል። ከውይይታቸው በኋላ በተናጠል በሰጧቸው መግለጫዎችም ኬንያታ የአገራቸውን የወደፊት ዕጣ ፈንታ የተሳካ ለማድረግ መሪዎች መነጋገርና መፍትሄ መፈለግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላ ኦዲንጋም ኬንያ በጎሳ ክፍፍል በመጎዳቷ አብሮ ለመስራት መስማማታቸውም ለዚሁ መፍትሄ ለመፈለግ እንደሆነ ነው የተናገሩት። በመጽሔት ዝርዝሩን ይዘን እንመለሳለን። የሩሲያ የውጭ ጉዳይ ሚኒስትር ከዚምባብዌ ጋር የኢኮኖሚ ስምምነቶች ተፈርመዋል። ሰርጌ ላቭሮቭ ከሚጎበኟቸው አምስት የአፍሪካ አገሮች መካከል ዚምባብዌ አንዷ ነች። የሰርጌ ላቭሮቭና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሬክስ ቲለርሰን የመጀመሪያው የአፍሪካ ጉብኝት ተገጣጥሟል። ተንታኞች እንደሚሉት በዩናይትድ ስቴትስ፣ በቻይናና በሩሲያ መካከል የሚካሄደው የሥልጣን ሽሚያ በአፍሪቃ ላይ እየተንጸባረቀ ነው ይላል ዘጋቢያችን አኒታ ፖል ከጆሃንስበርግ፣ ስባስቲያን መሆፉ ደግሞ ከሐራሪ ያጠናቀሩት ዘገባ። አዳነጅ ፍሳዬ። አስራ አንድ ሀገሮች የትራንስ ፓሲፊክ አጋርነት ስምምነት መፈረማቸው ዓለም አቀፍ የንግድ ገደብ የሚቀንስ እርምጃ ነው። ፕሬዚደንት ትራምፕ ትላንት የወሰዱት የቀረጥ መጣል ውሳኔ ግን ገደብ የሚያጠናክር ነው። ዩናይትድ ስቴትስን ባለፈው ዓመት ከትራንስ ፓሲፊክ አጋርነት ያስወጡት ፕሬዚደንት ትራምፕ በብረታብረትና በአልምንም ምርቶች ላይ ቀረጥለዋል። ይህን ያደረጉትም የአሜሪካን ምርቶች ጥቅም ለማስጠበቅ በሚል ዓላማ ነው። ሰራተኞቹን አሞግሰዋል። በእውነቱ እናንተ የአሜሪካ የጀርባ አጥንት ናችሁ። ይህን ታውቃላችሁ። እናንተ ልዩ ሰዎች ናችሁ። ፕሬዚደንት ትራምፕ መጀመሪያ ላይ ወደ ዩናይትድ ስቴትስ በሚገቡ የብረታ ብረት ምርቶች ላይ ሁሉ 25 ከመቶ በአልሚኒየም ደግሞ 10 ከ ከመቶ ቀረጥ እንደሚጣል ተናግረው ነበር። አሁን ግን ሀሳባቸውን ቀይረው ከዩናይትድ ስቴትስ ጋር የነጻ ገበያ ድርድር በማካሄድ ላይ ያሉት ሜክሲኮና ካናዳ ከቀረጡ ነጻ ይሆናሉ ብለዋል። ሌሎች አገሮችም ከቀረጡ ነጻ የመሆን ማመልከቻ ለማቅረብ ይችላሉ። ቀረጥ መጣሉ ለብሔራዊ ጸጥታ አስፈላጊ ነው። መርከቦቻችንን፣ አይሮፕላኖቻችንን፣ ወታደራዊ ዕቃዎቻችንን በአገር በቀል ብረታ ብረትና አልምንም መስራት እንፈልጋለን ይላሉ ፕሬዚዳንቱ። ይሁንና አንዳንድ የነጻ ገበያ ደጋፊዎች የብሔራዊ ጸጥታ ጉዳይ የሚባለው ነገር ፍትሕ የጎደለው ነው ሲሉ ተከራክረዋል። የሀገሪቱ መከላከያ ሚኒስቴር ሳይቀር የሚያስፈልገን የብረታ ብረት ምርት ሶስት ከመቶ ገደማ በመሆኑ ብዙ የብረታ ብረት ክምችት አለን ሲል አስገንዝቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በመጪው ግንቦት ወር ለመገናኘት በድንገት ፈቃደኛ መሆናቸው ተሰማ። የፕሬዚዳንት ትራምፕ ድንገተኛ ፈቃደኝነት ብዙዎችን አስገርሞ፣ ዳሩ ግን እሽታቸው ጥንቃቄና ጥርጥር የተደባለቀበት ስሜት መፍጠሩም ታውቋል። የሁለቱ ግንኙነት ዓላማም ፒዮንግያንግ አስጊውን የኒውክለር ግንባታ ፕሮግራሟን በምታበቃበት ጉዳይ ላይ ለመነጋገር እንደሆነ ተገልጧል። ፕሬዚዳንት ትራምፕ ይህን ያልተጠበቀ እርምጃ የወሰዱት ትናንት ከደቡብ ኮሪያው የጸጥታ አማካሪ ጋር መገናኘታቸውን ተከትሎ በዋይት ሃውስ ቤተ መንግስት ለጋዜጠኞች የተሰጠውን ማብራሪያ ተከትሎ ነው። የአሜሪካ ድምፁ ጄፍ ካስተር ከዚሁ ከዋሽንግተን ያጠነቀረው አጭር ዘገባ ሰሎሞን ክፍሌ ያቀርባል። መግለጫው የተነገረው የደቡብ ኮሪያው ብሔራዊ ጸጥታ አማካሪ ቹንግ ዩ ዮንግ ለፕሬዚደንት ትራምፕና ለዋይት ሃውስ ቤተ መንግስት ከፍተኛ ባለሥልጣናት ስለ በዚህ ሳምንት የፒዮንግያንግ ዲፕሎማሲያዊ ተልእኳቸው ማብራሪያ በሰጡበት ወቅት ነው። የደቡብ ኮሪያው ባለሥልጣን ከሰሜን ኮሪያው መሪ ለፕሬዝደንት ትራምፕ የቀረበላቸውን ግብዣም በዚሁ ወቅት ነበር በቃል ያሰሙት። ፕሬዚደንት ትራምፕ አፕሪሺያትድ ብሪፊንግ ሚት ኪም ጆንን ፓይሜ ፕሬዚዳንት ትራምፕ ስለተሰጠው ገለጻ አመስግነው የኒክሌር ግንባታ ፕሮግራሙን ለዘለቄታው ማብቃት በሚቻልበት ሁኔታ ከኪም ጆንግ ኡን ጋር ግንቦት ውስጥ ለመገናኘት ተስማምተዋል። የኮሪያ ሪፐብሊክ ከዩናይትድ ስቴትስ ከጃፓንና፣ በዓለም ዙሪያ ከሚገኙ አጋሮቻችን ጋር ሆነን የኮሪያ ሰላጤ ሙሉ በሙሉ ከኒክሌር ጦር መሳሪያ የጸዳ እንዲሆን ቁርጠኞች ነን። ሰሜን ኮሪያ በቅርቡ ተከታታይ የኒክሌር ሙከራዎችን ማድረጓን ተከትሎ ዓለም አቀፉ ማህበረሰብ በርካታ ጠንካራ ማዕቀቦችን የጣለባት መሆኑ ይታወቃል። የዩናይትድ ስቴትሱ ፕሬዚደንት ትላንት ማታ በላኩት የትዊተር መልእክታቸው ስምምነቶች እስኪደረሱ በፒዮንግያንግ ላይ የተጣሉት ማዕቀቦች አይነሱም ብለዋል። በዚህ ሚስተር ትራምፕ ከሰሜን ኮሪያው መሪ ጋር ይገናኛሉ በሚለው አዲሱ መግለጫ አንዳንድ የፖለቲካ ተንታኞች ክፉኛ ተደናግጠዋል። በደቡብ ኮሪያ የቀድሞው የዩናይትድ ስቴትስ አምባሳደር ክሪስቶፈር ሂል እርምጃውን ያልተለመደ ሲሉ ጠርተው ስጋታቸውን ግን ገልጸዋል። ዶናልድ ትራምፕን በተመለከተ ሁሉም ነገር አዎን፣ ሁሉም ነገር ያልተለመደ ነው። ድርድሮችን በተመለከተ እኔ ከሰሜን ኮሪያ ጋር አራት ዓመታት ጨርሻለሁ። አራት ያልተለመዱ ዓመታት ነበሩ። እነዚያ ሁሉ ግን ባለፉት ጥቂት ሰዓታት ከሆኑት ጋር ሲነጻጸሩ ምንም ማለት አይደሉም። ውጤቱን መጠበቅ ይኖርብናል። እኔ ግን የዋይት ሀውስ ቤተ መንግስት ሰራተኛ ብሆን ሁኔታው ያሳስበኛል። ይህ አሁን የተወሰደው እርምጃ እንዴት ሊሰራ እንደሚችል በጣም ያሳስበኛል ያሉን ፕሬዚዳንት ደግሞ በሕጉ መሰረት የሚሰሩ አይደሉም። በሰሜን ኮሪያም ስላሉት መሪ ተመሳሳይ ሁኔታ መኖሩን መናገር የሚቻል ይመስለኛል። ስለዚህ ትርኢቱን ለማየት ቲኬቱን ገዝቶ መጠበቁ የሚሻል ይሆናል። ሰሜን ኮሪያ ባለፉት ሁለት ዓመታት በተፋጠነ መልኩ ካከናወነቻቸው በርካታ የኑክሌርና ቦሊስቲክ ሚሳይሎች ሙከራ አንጻር ከታየ በኑክሌር ማስወገድ ላይ የሚካሄዱ ውይይቶች አሁን ያለውን የበረታ ውጥረት ይበልጥ ሊያባብሱ እንደሚችሉ ይገመታል። ዓለም አቀፉ ቀይ መስቀል ኮሚቴና የተባበሩት መንግስታት ድርጅት ባለሥልጣናት እንዳስታወቁት ወደ ምስራቃዊቱ የሶሪያ ከተማ ጎታ የሚሄደውን እርዳታ የጫኑ የጭነት መኪናዎች ዛሬ አርብ መንቀሳቀሳቸው ተሰምተዋል። ነገር ግን በአካባቢው የሚካሄደው የአየር ጥቃት በአስቸኳይ የተፈለገውን እርዳታ ለማራገፍ እንዳላስቻለ ታውቋል። በሶሪያ የተባበሩት መንግስታት ድርጅት የአስቸኳይ ጊዜ ሰብአዊ እርዳታ አስተባባሪ አሊ አል ዛታሪ በተናገሩት ቃል የአሁኑ ውጊያ የተጀመረው የሩሲያውን ፌዴሬሽን ጨምሮ ከወዳጅ ወገኖች የተሰጠው የደህንነት ዋስትና በመክሸፉ ነው ብለዋል። ጥቃቱ የተቀሰቀሰው የእርዳታ አቅርቦቱን የጫኑት 13 ተሽከርካሪዎች ቅፍለት ባለፈው ሰኞ መድረስ የነበረበትን ጭነታቸውን ለማራገፍ ወደ ዱማ ሲቃረቡ መሆኑ ታውቋል። በመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራዕድ አል ሰኢድ ምስራቅ ጎታ የሚገኙ ወንጀለኞች ለጥቃቱና ለእርዳታው መስተጓጎል ተጠያቂ ናቸው ብለዋል። የቻይና ኮሚኒስት ፓርቲ መሪዎች ሕገ መንግስታቸውን በማሻሻል የወቅቱ ፕሬዚዳንት ሺ ዢንፒንግ እስከፈለጋቸው ድረስ ምናልባትም ዕድሜ ልካቸውን የአገሪቱ መሪ እንዲሆኑ የሚፈቅደውን ሕግ በመጪ እሁድ ያጸድቃሉ ተብሎ ይጠበቃል። እቅዱ በአገሪቱና በውጭ አገሮችም ክርክርና ጥያቄ ያስነሳ ሲሆን፣ ውሳኔው ላይ ድምፅ በሚሰጡት በታላቁ የቻይና ሕዝባዊ ኮንግረስ አባላት መካከል ግን ያን ያህልም ትኩረት እንዳልሳበና ተቃውሞም እንዳላስነሳ ታውቋል። እቅዱ በዚህ ሳምንት ለውይይት በቀረበበት ወቅት የምክር ቤት ተወካዮች ፕሬዚዳንት ሺን ከማወደስ ሌላ አንዳችም የተለየ አስተያየት ሲሰጡ አልተሰሙም። ቪኦኤ በተገኘባቸው ሁለት የውይይት ክፍለ ጊዜዎች አንድም የምክር ቤት ተወካይ ፕሬዚዳንቱን ስልጣን ላይ ስለሚቆዩበት ጊዜ ገደብ ምንም ሲናገር አልተሰማም። ይልቁንም ህገ መንግስቱ ላይ የሚደረገው መሻሻል የህግን የበላይነት ሊያረጋግጥና በህገ መንግስቱም ላይ አመኔታን ሊጨምር እንደሚችል ነው በተለይ ጋንሱ ተወካዮች ያሉት ውይይት የተገለጠው። ሰሜናዊ ምስራቅ አፍጋኒስታን ውስጥ ዛሬ ማለዳ ላይ የደረሰው የታሊባን ጥቃት ለ17 ሰዎች ሞት ምክንያት መሆኑን የመንግስት የደህንነት ኃይሎችና የቆሰሉ ሰዎች ቤተሰቦች አስታወቁ። ውጊያው የተቀሰቀሰው ታካር ክፍለ ሀገር ውስጥ በምትገኘው በተራራማዋ አዋጃ ጋር ወረዳ ውስጥ ባለው የአፍጋኒስታን ወታደራዊ ሰፈር ላይ አማጺያን ጥቃት በፈጸሙበት ወቅት መሆኑም ታውቀዋል። የወረዳዊቱ አስተዳዳሪ ሞሐመድ ኦማር ለቪኦኤ ምንጮች በሰጡት ቃል ሬድ አርሚ ወይም ቀይ ሰራዊት በመባል የሚታወቀው የታሊባኑ ኮማንዶ ጦር ድንገተኛ ጥቃት ማካሄዱን አመልክተዋል። ይህ በእንዲህ እንዳለ ዛሬ በአፍጋኒስታን ዋና ከተማ ካቡል ውስጥ በደረሰ ሌላ ጥቃት አንድ አጥፍቶ ጠፊ ሕዝብ ከተሰበሰበበት 300 ሜትር ርቀት ላይ ፍንዳታ አድርሶ ዘጠኝ ሰዎች ሲገደሉ ሌሎች ሰላሳ መቁሰላቸውን የአፍጋኒስታን የሀገር ውስጥ ሚኒስቴር ቃል አቀባይ ናስራት ራሂሚ አስታውቀዋል። ለዜና ያዝ ነው። ጊዜ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ የካቲት 30 2010 ዓ ም ምሽት ፕሮግራም ነው። ይሄ አስቸኳይ ጊዜ አዋጅ ጸደቀ ከተባለበት አግባብ ጀምሮ አስፈላጊነቱ የሚያመጣውም ለውጥ ሁሉ ነገር ጥያቄ ውስጥ ያለ ነው በእውነት። የመጀመሪያውም ባይሆን ጥሩ ነበር እንኳን ሁለተኛ ማድረግ ቀርቶ በተለመደው የሕግና አጠባበቅ ዘዴ ግን መስራት ማስጠበቅ ስላልቻለ በጣም ጥየት ያለ ሁኔታ ሲፈጠር ስራ ላይ የምታውለው ህጋዊ መሳሪያ ተሽራክር ያለው ነው የሚለው አሁን ይህ ስልጣን ገደብ አለው ወይ ተብሎ ቢጠየቅ አዎ፣ ራሱ ህገ መንግስት የሚሰጠው ገደብ አለ። አነጋጋሪው የአስቸኳይ ጊዜ አዋጅ በታወጀ ማግስት በህዝቡ ዘንድ ከተፈጠረው ስሜት አኳየ ቀጣዩን አቅጣጫ ከሚመረምር ውይይት የተወሰደ ነው የሰማችሁት። የግጭት አፈታት ባለሙያ የህግ ባለሙያና አንድ የተቃዋሚ ፓርቲ መሪ ናቸው። ውይይቱ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነትኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሸጋገረው። በቅድሚያ ወደ ዩናይትድ ስቴትስ የተወካዮች ምክር ቤት እንሄዳለን። ኤችአር 128 በመባል የሚታወቀው የኢትዮጵያን ፖለቲካ ከዩናይትድ ስቴትስ ፖሊሲዎች ጋር ለማጣጣም የታሰበ ህግ ለማውጣት የተወካዮች ምክር ቤቱ የተራዘመ ጊዜ ወስዶ እየመከረ ይገኛል። በዛሬውም ዕለት እንደዚሁ የእማኝነት መስሚያ መድረክ እየተካሄደ ነው ያለው። ሄኖክ ሰማእግዜር በተወካዮች ምክር ቤት ውስጥ ይገኛል። አሁን መስመር ላይ ነው። ሄኖክ ሄኖክ ትሰማኛለህ? ተማሃለሁ ስተሙ። እንደምናመሻችሁ ደህና እንደምናመሻችሁ። ሄኖክ፣ ምን እየተካሄደ ነው እስቲ ባጭሩ ግለጽልን። እንግዲህ አስቀድመህ እንደጠቀስከው የዩናይትድ ስቴትስ የፖሊሲ አውጪዎች በተለይ በህዝብ ተወካዮች ምክር ቤት በሴኔቱም ሆነ በኮንግረሱ አባላት በእነሱ ተቀጥረው የሚሰሩ ሰራተኞች መረጃውን ለአባላቶቹ እንዲያደርሱ በማሰብ ነው በርካታ ኢትዮጵያውያን ማህበረሰቦች ተሰብስበው ለሴኔቱና እንደዚሁም ለኮንግረስ አባላቱ ሰራተኞች የኢትዮጵያን ወቅታዊ ሁኔታ ሲያስረዱ የቆዩት እንግዲህ ኢትዮጵያ አሁን ያለችበት የጸጥታ እንደዚሁም የአስተዳደር ሁኔታ አስጊ በመሆኑ ዩናይትድ ስቴትስ እንደምን የኢትዮጵያ ፖሊሲዋን ፍቃኝ በሚል መረጃ ለመስጠት ነው። እዚህ የተሰበሰቡት በርካታ ባለሙያዎች ከተለያዩ የዓለም አቀፍ ድርጅቶች እንደዚሁም ሀገር አቀፍ የኢትዮጵያውያን ድርጅቶችም የተገኙበት ነው። አምነስቲ ኢንተርናሽናል፣ ሁመን ራይትስ ዋች እንደዚሁም ደግሞ የጭካኔ ይዞታን አልፈው ወደዚህ ወደ ዩናይትድ ስቴትስ የመጡ ሰዎችን የሚረዱ ድርጅቶች፣ ኢትዮጵያውያን የሰብአዊ መብት ድርጅቶች እንደዚሁም የተለያዩ ድርጅቶች የተገኙበት ነው እና በአጠቃላይ ኢትዮጵያ ውስጥ በአሁኑ ወቅት ያለውን የፖለቲካ አለመረጋጋት አልፎም ደግሞ የዩናይትድ ስቴትስ ቁርጠኛ አጋር በመሆኗ የኢትዮጵያ መንግስት ወደ አንድ ቢሊዮን ዶላርስ የሚጠጋ እርዳታ ከዩናይትድ ስቴትስ ስለሚያገኝ ይሄንን እንዴት በፖሊሲ እንቃኘው በሚል ነው ዛሬ ሲወያዩ የዋሉት። ሰለሞን ሄኖክ። በተጨባጭ የተሰሙ እማኝነቶች ወይም የተባሉ የተገለጹ አስተያየቶች ነበሩ፣ በመድረኩ ላይ እንግዲህ በመድረኩ ላይ የተገለጹ አስተያየቶች ያው በጣም በርካታ ቡድኖች ስለሆኑ የመጡት ሁለት ሁለት ደቂቃ ተሰጥቷቸው ከሰብአዊ መብት አንጻር ከአካባቢ ጥበቃ አንጻር ዘለቄታ ያለው ልማት እንዴት ማምጣት ይቻላል በሚል ደግሞ እንደዚሁ አኑራታ ሜታል ከኦክላንድ ኢንስቲትዩት በኢትዮጵያ ምን አይነት ልማት መምጣት አለበት በሚል ከዚያውም ጋር ተያይዘው ደግሞ በልማትም የሚፈጸሙባቸውን የመብት ጥሰቶችንም ያስረዱበት ነው። ኢትዮጵያውያን የሰብአዊ መብት ድርጅቶችም ሆኑ እንደዚሁ የማህበረሰቡ ስብስብም እንደዚሁ በኢትዮጵያ ያለውን የፖለቲካ ስርዓት ከዩናይትድ ስቴትስ እና ከኢትዮጵያ ሕዝብ ዘለቄታ ጥቅም ጋር እንዴት እንቃኘው በሚል የተነጋገሩበት ነው። እንግዲህ በተናጠለ የተነሱ ጉዳዮች ምንድን ነው? በኢትዮጵያ በአሁኑ ወቅት የታወጀው የአስቸኳይ ጊዜ አዋጅ ዜጎችን መብት ያፍናል በሚል የሰብአዊ መብት ድርጅቶች ለኮንግረሱ ሰራተኞች ማብራሪያ ሰጥተዋል። ከዚህም በተጨማሪ በአሁኑ ወቅት ኢትዮጵያ ውስጥ በእስር ላይ የሚገኙ የተፈቱ እስረኞችን ሁኔታ ያነሱበት ቢሆንም አሁንም ተጨማሪ ሰው እየታሰረ ነው በሚል ለኮንግረሱ አባላት ሰራተኞች እንደዚሁ ማብራሪያቸውን ሰጥተዋል። በአጠቃላይ በኢትዮጵያ አሁን ያሉ ሁኔታዎችን በኮንግረሱ ግንዛቤ እንዲፈጠር ለሰራተኞቹ ማብራሪያ ሲሰጡ ነው የዋሉት ኢትዮጵያውያኑ ተቋማቱ እንደዚሁም የአለም አቀፍ ድርጅቶች ለመሆኑ ይህንን ኤች አር መቶ ሀያ ስምንትን አስመልክቶ በኢትዮጵያ መንግስት በኩል ያለው ሀሳብ ምን ይመስላል እንግዲህ የኢትዮጵያ መንግስት ተወካይ አላየሁም በዚህ ሆኖም ግን የኢትዮጵያን መንግስት ልማት በመደገፍ የተናገሩ ሰዎችም ነበሩ አስተያየታቸውን ጥያቄያቸውን ሰጥተዋል። በኢትዮጵያ የተገኙ ሰፊ ልማቶች እንዳሉ እነሱም ለመናገር ችለዋል። ስለዚህ በኢትዮጵያ መንግስት በኩል ወኪል ባይኖርም መንግስቱን ደግፈው ደግሞ ሀሳባቸውን የሰጡ ሰዎች አሉ። ለመሆኑ ይሄ ኤች አር መቶ ሀያ ስምንት በተወካዮች ምክር ቤቱ ይጸድቃል የሚል ሀሳብ አለ? የተለያዩ እርከኖችን አልፎ ነው እንግዲህ አሁን ያለበት ደረጃ ላይ የሚገኘው። አውዎ እንግዲህ እሱ የኮንግረስ አባላቶቹ ውሳኔ ነው የሚሆነው ሰለሞን። እኔም አንተም እንደምናውቀው በዘገባችንም ለረጅም ጊዜ ስንዘግብበት የቆየ ነው በኢትዮጵያ ያለውን የሰብአዊ መብት እንደዚሁም ደግሞ የአስተዳደር ሁኔታ በዩናይትድ ስቴትስ ከሚሰጥ እርዳታ እና እንደዚሁ ዘለቄታ ያለው መልካም አስተዳደር ለመገንባት ዘለቄታ ያለው ልማት በኢትዮጵያ ለማምጣት የመገናኛ ብዙኃን ነጻነትን እንዲከበር እንደዚሁም ደግሞ ህጉ ረቂቅ ህጉ በወጣ ጊዜ ያኔ የአስቸኳይ ጊዜ አዋጅ ታውጆ ነበር እና የአስቸኳይ ጊዜ አዋጁም እንዲነሳ የሚጠይቁ አንቀጾች አሉት ነው። በአጠቃላይ የዩናይትድ ስቴትስ ግብር ከፋዮች ለኢትዮጵያ መንግስት የሚሰጡት እርዳታ ገንዘብ እንደዚሁም የቁሳቁስም ሆነ የስልጠና እርዳታዎችን በአጠቃላይ በመርሆች መመርኮዝ አለባት የሚል ነው። ይህንን ህግ እንግዲህ ዴሞክራቶችም ሪፐብሊካኖችም ይደግፉታል። ሆኖም ግን ለአጠቃላይ በተለይ የህግ አውጪው ኮንግረስ በአጠቃላይ በቤቱ ውሳኔ ይሰጥበታል ተብሎ ነበር። አሁን ለውሳኔ እንግዲህ ጊዜው ሲጓተት በጥቅምት ወርም እንደዚሁ ለውሳኔ ይቀርባል ተብሎ ነበር። የኢትዮጵያ መንግስት፣ ጊዜ እንዲሰጠው በመጠየቁ እስካሁን ለውሳኔ አልቀረበም። ሄኖክ፣ እንግዲህ አሁን ሁኔታውን አንተ እየተከታተልክ ነው ያለኸው፣ እዛው ነው ያለኸው። ምናልባት የምታስገባውም ድምፅ ካለ፣ ተሳታፊዎች ካሉ፣ ጊዜ ካለን ወደ ሁለተኛው አጋማሽ አካባቢ ተመልሰን ወደ አንተ እንመጣለን። ዝርዝር ያሉ ዘገባዎችንም እንደዚሁ ከሰሞኑ እንጠብቃለን። ከዛሬው ውሎህ ለአሁን ግን በጣም አመሰግናለሁኝ፣ አብረኝ ስለቆየህ መልካም ቆይታ። አመሰግናለሁ ሰለሞን። ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ እየተላለፈላችሁ ያለውን የአርብ የካቲት 30 ምሽት ፕሮግራማችንን ነው እየተከታተላችሁ ያላችሁት። ተከታዩ ዘገባችን ለዕለቱ አብይ ርዕስ የተያዘው ዘገባ ነው። ወደ አዲስ አበባ ይወስደናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ያደረጉት ጉብኝት ሀገራቸው ከኢትዮጵያ ወቅታዊ ሁኔታ አንጻር ያላትን አቋም ይበልጥ ያረጋገጠችበትና ግልጽ ያደረገችበት መሆኑን በአዲስ አበባ የሚገኙት አምባሳደር አስታውቀዋል። የአስቸኳይ ጊዜ አዋጁ ለምሳሌ ለኢትዮጵያ ችግሮች መፍትሔ እንደማይሆን የተናገሩት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር፣ ውጭ ጉዳይ ሚኒስትራችን ይህንን ግልጽ አድርገዋል ብለዋል። በተጨማሪም በአዲስ አበባ የዩናይትድ ስቴትሱ አምባሳደር እና ተቀማጭነታቸው እዚያ አዲስ አበባ የሆነው በአዲስ አበባ አፍሪካ ህብረት አምባሳደር የዩናይትድ ስቴትስ የአፍሪካ ህብረት አምባሳደር መግለጫ ሰጥተዋል። ይህን መግለጫ እስክንድር ፍሬው ተከታትሏል። ዩናይትድ ስቴትስ በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ በብርቱ ከተቹና ከተቃወሙ ዓለም አቀፍ አጋሮች ግንባር ቀደመዋ ናት። በኢትዮጵያ የአንድ ቀን ጉብኝት ያደረጉት ሬክስ ቲለርሰን ትናንት የሰጡት መግለጫም ይህንኑ አቋም ያጠናከሩበት፣ ያብራሩበት ነበር። የኢትዮጵያ መንግስት ይህ የዩናይትድ ስቴትስ አቋም እንዳላስደሰተው ሲገለጽ ቆይቷል። ከዚህ አንጻር ከኢትዮጵያ ባለስልጣናት ጋር የተካሄደው ውይይት ምን እንደተንጸባረቀበትና በምን ሁኔታ እንደተካሄደ የተጠየቁት አምባሳደር ማይክል ሬይነር የሀገራቸው አቋም በድጋሚ መረጋገጡና ያብራሩት ይህ ትክክለኛና ተገቢ በመሆኑ የያዝነው አቋም ነው። የውጭ ጉዳይ ሚኒስትራችንም ትላንት ይህንኑ በድጋሚ አረጋግጠዋል። መንግሥት ተገቢ የሆኑ የጸጥታ ችግሮችን መፍታትና የዜጎቹን ደህንነት ማረጋገጥ እንዳለበት እንረዳለን። ይህ የሰዎችን መብት ባከበረና የፖለቲካ ምህዳሩን ባላጠበበ ሁኔታ ሊደረግ እንደሚችል በእጅጉ ተስፋ እናደርጋለን። በኢትዮጵያ ሌላ የአስቸኳይ ጊዜ አዋጅ መጣሉ የሚያሳስባቸው ዩናይትድ ስቴትስን የመሳሰሉ ዓለም አቀፍ አጋሮች አስተያየት አንዱ መነሻ ያለፈው የአስቸኳይ ጊዜ አዋጅ አተገባበር ነው። ያኔ ታዋቂ የፖለቲካ መሪዎችን ጨምሮ ብዙ ሺህ ሰዎች በቁጥጥር ስር ውለዋል። የኢንተርኔት አገልግሎት በተደጋጋሚ ተቋርጧል። ሌሎች መብትን የሚገድቡ እርምጃዎችም ተወስደዋል ይላሉ። የኢትዮጵያ መንግስት የተለያዩ ፖለቲካዊ እርምጃዎች የወሰደው ያ አዋጅ ካበቃ በኋላ በተለይም ባለፉት ጥቂት ወራት ነው። አምባሳደር ሬነር እንዳሉትም ዩናይትድ ስቴትስ የአስቸኳይ ጊዜ አዋጁን አስፈላጊነት የማታምነው እየተወሰዱ ካሉ አዎንታዊ እርምጃዎች ጋር ስለማይጣጣም ጭምር ነው። ባለፈው የአስቸኳይ ጊዜ አዋጅና በአሁኑ መካከል ባለው ጊዜ የፖለቲካ ምህዳሩን ከማስፋት አንጻር የተደረጉ ጠቃሚ ጥረቶችን አስተውለናል። የተፈቀዱ ህዝባዊ ሰልፎች፣ እስካሁን ወደ አስር ሺህ የሚጠጉ እስረኞች መለቀቃቸው የፖለቲካ ማሻሻያዎችን ወደፊት ለማስቀጠል ጠቅላይ ሚኒስትሩ በራሳቸው ፍላጎት በሰላማዊ መንገድ ስልጣን መልቀቃቸውና የመሳሰሉት የአስቸኳይ ጊዜ አዋጁ ችግር እንደሚያመጣ ያየንበት ሁኔታ ይኸው ነው። ጠቃሚ ወዳልሆነ አቅጣጫ የሚያመራ እርምጃ ነው። እናም አቋማችንን ግልጽ ማድረግ ፈለግን። ውጭ ጉዳይ ሚኒስትራችንም ትላንት ያንን አቋም እንደገና በማረጋገጥ የተሳካላቸው ይመስለኛል። ከዚህ በኋላ ወዴት እንሄዳለን ለሚለው የራሷን የለውጥ አጀንዳ ለመደገፍ ከኢትዮጵያ ጋር በአጋርነት ለመስራት የሚችለውን ሁሉ እናደርጋለን። ከጸጥታ ከኢኮኖሚና ከፖለቲካ መሠረቶች አንጻር የራሷን ዜጎች ፍላጎት ለመደገፍ ኢትዮጵያ የምታደርገውን ጥረት ለመርዳት የፖለቲካ ምህዳሩ መስፋት፣ የሰብዓዊ መብትና ኢትዮጵያ ከዚህ አንጻር እየተጓዘችበት ያለው መንገድ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ባደረጉት ውይይት በስፋት ከተነሱት ጉዳዮች መካከል መሆናቸውንም አምባሳደሩ ጠቁመዋል። የለውጥ እርምጃው እየሄደበት ያለው ፍጥነት ጭምር መነሳቱንም አመልክተዋል። እየተካሄደ ያለው ለውጥ የኢትዮጵያን ሕዝብ ፍላጎት በሚመጥን ፍጥነት መሄድ እንዳለበት በጠቅላይ ሚኒስትር ኃይለማርያምና በውጭ ጉዳይ ሚኒስትር ቲለርሰን መካከል የጋራ መግባባት መኖሩን በመጥቀስ የአሜሪካ የውጭ ጉዳይ መስሪያ ቤት የጠቅላይ ሚኒስትር ኃይለማርያም ደሳለኝንና የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ውይይት አስመልክቶ ባሰራጨው መግለጫም በልዩ ልዩ ጉዳዮች ላይ መነጋገራቸውን አብራርቷል። መግለጫው እንዳለው ውጭ ጉዳይ ሚኒስትር ቲለርሰን ኢትዮጵያ በአካባቢያዊ የጸጥታና የሰብአዊ ድጋፍ ስለምትጫወተው የቀጠለ ሚና ለጠቅላይ ሚኒስትሩ ምስጋና አቅርበዋል። በተለይም ስደተኞችን በመቀበልና በሰላም ማስከበር ተልእኮዎች የምታደርገውን ድጋፍ፣ እንደዚሁም በአፍሪካ ህብረትና በኢጋድ የምትጫወተውን ሚና ጠቅሰዋል ይላል መግለጫው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ለመልቀቅ በገዛ ፈቃዳቸው የደረሱበት ውሳኔም በውጭ ጉዳይ ሚኒስትሩ ተደንቋል፣ ይላል መግለጫው። የውጭ ጉዳይ ሚኒስትር ቲለርሰን ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር ያደረጉትን ውይይት በተመለከተ ማብራሪያ የሰጡት ደግሞ አምባሳደር ሜሪ ሌናርድ ናቸው። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ሌናርድ እንዳሉት የሀገራቸውና የአፍሪካ ፍላጎት የተቆራኘ ነው። ዩናይትድ ስቴትስና የአፍሪካ ህብረት የተረጋጋችና የበለጸገች አፍሪካን እንዴት እንፍጠር በሚለው ላይ በሚገባ የምንጋራቸው ዓላማዎች እንዳሉን እንገነዘባለን። የዩናይትድ ስቴትስ ደህንነትና የኢኮኖሚ ብልጽግና ከዚች አህጉር ጋር እጅግ የተሳሰረ ነው። አህጉሪቱ አንድ ቢሊዮን ህዝብ ያላት ጠቃሚ ገበያ ናት። በ2050 ደግሞ የበለጠ ይሆናል። በኢትዮጵያና በአፍሪካ ህብረት የዩናይትድ ስቴትስ አምባሳደሮች ማይክል ሬይነር እና ሜሪ ሌነርድ በዛሬው ጋዜጣዊ መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ ሪፖርት እንሄዳለን። ከኮንሶ አስተዳደር እርከን ጥያቄ ጋር በተያያዘ ከአንድ ዓመት ተኩል በፊት የተያያዙ ሰዎች አብዛኞቹ ዛሬም በስር እየተንገላቱ መሆናቸውን የአካባቢው ነዋሪዎች ተናግረዋል። በቅርቡ በዋስ የተፈቱትም አዲስ ክስ የተመሠረተባቸው መሆኑም ታውቋል። የታሳሪ ቤተሰቦችና የአካባቢው ሕብረተሰብ ስጋት ላይ እንደሆንም ነዋሪዎቹ እየገለጹ ናቸው። መለስካቸው አመሀ ተጨማሪ ይዟል። አንድ ስማቸውን እንዳንግልጽ ያስጠነቀቁ የአካባቢው ነዋሪ ለቪኦኤ እንደተናገሩት ከ208 ዓ ጀምሮ የኮንሶ ያስተዳደር እርከን በዞን ደረጃ እንዲሆን ጥያቄ ከቀረበበት ጊዜ ጀምሮ አያሌ የኮንሶ ብሔረሰብ ተወላጆች በመንግሥት ታጣቂዎች ተንገላተዋል ይላሉ። በወቅቱም በሕዝቡ ላይ ከፍተኛ በደል እንደተፈጸመበት ይናገራሉ። ከዚሁ ጋር ተያይዞም አያሌ ሰዎች እንደታሰሩና እስከ ዛሬም እንዳልተፈቱ ያብራራሉ። በእስር ቤት ውስጥ ያሉት አሁን ለአዘነት አርባ ምንጭ ላይ መቶ አስራ ዘጠኝ ፍርድ ያላገኙ እንደዚሁ በእንግልት ላይ ያሉ በጊዶሌ መቶ ሰላሳ ስምንት ፍርድ ያገኙ እንደዛው ያሉ አሉ ማለት ነው። በኮንሶ ብቻ በኮንሶ ደረቅ ጣቢያ ሶስት መቶ ያህል ይገኛሉ። አሁንም ከእነዚህ መካከል ለምሳሌ አርባ ምንጭ ከሚገኙ፣ ጊዶሌ ከሚገኙ፣ ኮንሶ ከሚገኙ ሰዎች መካከል አንዳንድ ምሳሌ ስ አንድ ሁለት ሶስት ስሞች ስጡኝ። ለምሳሌ አርባ ምንጭ ያሉት እንደነ አዳኔ ዝናቡ ሞጮራ ኦዳ እና ገላ ገዛኸኝም አሉት። ሌላው ደግሞ ወደ ጊዶሌ በሚመጣበት ጊዜ እንደኔ የአቶ ኩሴ ሰንጋም አሉ ኮንሶ ላይ የታሰሩት መጥቀስ ይቻላል። ማት ረሳቤ ያሉት እንደኔ አቶ አዲሱ ጋራ፣ ይህ መምህር አያነው ኩስያ፣ ይህ አቶ ኩሴ ገንታያ፣ አቶ ታምሩ አያነው፣ አቶ ካሶ ከዳጫ እነዚያንም መጥቀስ ይቻላል፣ ሌሎችም አሉ። እኚህ ነዋሪ ለቪኦኤ እንዳስታወቁት አንድ አመት ተኩል ያህል ከታሰሩ በኋላ በዋስ የተለቀቁ ወደ አርባ የሚጠጉ ሰዎች ነበሩ። ይሁንና እነዚህ የሀያና የሰላሳ ሺህ ብር ዋስትና ሲዘው የተፈቱትም ቢሆኑ በአሁኑ ወቅት አዲስ ክስ ተመስርቶባቸው ፍርድ ቤት ለመቅረብ ቀጠሮ ተይዞባቸዋል ብለዋል። ሌላው እውነቱ ዘገየ ባላለሁ ያሉኝ የአካባቢው ነዋሪ ይህንኑ ያረጋግጣሉ። የመንግሥትን አሰራር አስተጓጉላችኋል የሚል አዲስ ክስ እንደተመሠረተባቸው በዝርዝር ያስረዳሉ አቶ እውነቱ ዘገየ። ተጨማሪ ደግሞ አዳዲስ ክሶች በአስራ አንድ ቀበሌያት እንዲዘጋጅ እየተደረገ ነው። ለተከሳሾቹ ክሱ ደርሷቸዋል። ክስ የደረሳቸው አሻ ቀበሌ ሶስት ሰው እናበራ ጉራ ከመሌ የሚባል ቀበሌ ላይ ደግሞ ሶስት ሰው እነ ኩሴ ቦራኖ ጃርሶ ላይ አስራ ስድስት ሰው እነ መምህር አያኖ ኩሲያ ሰው ገሜ ላይ አስራ አንድ ሰው እነ ጌታሁን ገየና ጎጫ ላይ አራት ሰው እነ ሲዳሞ ሲንቲላ እነዛን ጨምሮ ሰላሳ ሰባት ሰዎች አሁን ክስ ደርሷቸዋል። እንግዲህ ይሄ አራት ቀበሌ ነው። ገና ወደ ስምንት ቀበሌያት ይቀራሉ ማለት ነው። ክስ ያልደረሳቸው ክስ እየተዘጋጀ በዞን ላይ እየተዘጋጀ መሆኑን በታማኝ ምንጮቻቸው ሰምተናል። አቶ እውነቱም መሆኑ ስማቸው እንዳይገለጽ አደራ ያሉት ነዋሪ እንደሚሉት የወረዳና የቀበሌ ባለስልጣናት እንዲሁም ከዞን የሚመጡ የመንግስት ባለስልጣናት በህዝቡ ላይ የማዋከብና የማስፈራራት ተግባር እየፈጸሙ ናቸው። በተለይም የታሳሪዎችን ቤተሰቦች በተመለከተ አቶ እውነቱ ከፍተኛ ችግር ውስጥ እንደሚገኙ ጠቁመዋል። አሁን ያለው ህዝብ ስጋት ውስጥ ነው የወደቀው። መጀመሪያ ምህረት ነው ተብሎ ሰው ደስ ብሎት ነበረ። አሁን ደግሞ እነዚህ ሁሉ ሲከሰሱና መጠነ ሰፊ ክስ እየተመሰረተ መሆኑ፣ እነዚህ ቤተሰቦች ልጆቻቸው የታሰሩባቸው አባቶች የታሰሩባቸው ቤተሰብ አሁን በከፍተኛ እንደዚህ አይነት ሁኔታ ሲፈጠር በከፍተኛ ስጋት ውስጥ ገብተዋል እና የመኖር ተስፋቸው ራሱ ወደ አስቸጋሪ ደረጃ ደርሷል። ምክንያቱም ከመንግስት ስራ ነው አብዛኛው የተፈናቀለው። አሁን ደግሞ አልቀረም መጥሪያ ሲደርሳቸው ቤተሰቦች ሲቃይ ውስጥ ነው ያሉት። ይሄ ቀላል ህዝብ አይደለም። እንግዲህ ሰላሳ ሰባት ሰው አሁን ብዙ ሰውን የሚመራ ሰው ነው አሁን ክሱ የደረሰው። ይህን ችግር በተመለከተ ማብራሪያ ወይንም ማስተባበያ ለመጠየቅ ለኮንሶ ወረዳ አስተዳዳሪ ለአቶ ገረመዋያ ነው በእጃቸው ስልክ ደጋግመን ብንደውልም አላነሱልንም። በዚሁ ምክንያት ምላሻቸውን ለማግኘት አልተቻለም። ጥረታችንን ወደፊትም እንቀጥላለን። በኮንሶ የአስተዳደር እርከን ጥያቄና ጥያቄውን ተከትሎ በተፈጠረው ግጭት ቪኦኤ በተደጋጋሚ መዘገቡ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሴቶች ያለምንም ጣልቃ ገብነትና ሁሉን አቀፍ በሆነ ውይይት እንዲፈቱ ሩሲያ እንደምታበረታታ ውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ አስታውቀዋል። በአጭር ጊዜ ውስጥ ከአዲስ አበባ ሞስኮ በየቀኑ የበረራ አገልግሎት እንደሚጀመርም ተናግሯል። ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ማመንጫ ጣቢያ ለመገንባትም ሁለቱ ሀገሮች ተስማምተዋል ይላል መለስካቸው በዘገባው። የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ በኢትዮጵያ በሚያደርጉት ጉብኝት ዛሬ ከኢትዮጵያው አቻቸው ዶክተር ወርቅነህ ገበየሁ ጋር በሁለትዮሽ ግንኙነታቸው ላይ ተወያይተዋል። ሁለቱ የውጭ ጉዳይ ሚኒስትሮች ከውይይታቸው በኋላ ለጋዜጠኞች በሰጡት መግለጫ በውይይታቸው የዳሰሷቸውን ጉዳዮች አንስተዋል። ዶክተር ወርቅነህ ገበየሁ የሁለቱን አገሮች አያሌ ዓመታት መልካም ግንኙነት በማስታወስ ኢትዮጵያና ሩሲያ ዲፕሎማሲያዊ ግንኙነታቸውን አንድ መቶ ሃያኛ ዓመት በሚያከብሩበትና ኢትዮጵያ የጣሊያ ቅኝ ገዢዎችን አድዋ ላይ ድል የመታችበትን መቶ ሃያ ሁለተኛ ዓመት ስታከብር የሩሲያው የውጭ ጉዳይ ሚኒስትር ለጉብኝት አዲስ አበባ መግባታቸው መልካም አጋጣሚ እንደሚያደርገው ተናግረዋል። በአድዋ ጦርነት ወቅት የሩሲያ ቀይ መስቀል ማኅበር ለቀድሞ አባቶቻችን ያደረጉትን እርዳታም የምንዘነጋው አይደለም ብለዋል። ዶክተር ወርቅነህ ገበየው ሁለቱ ወገኖች ዛሬ በጋርዮሽ ግንኙነታቸው ላይ ባደረጉት ውይይትም ካነሱትና ስምምነት ከደረሱባቸው ጉዳዮች አንዳንዶቹን ጠቅሰዋል። የሩሲያ ፌዴሬሽን ኢትዮጵያ የነበረባትን ዕዳ ስለሰረዘልን ሰረዘልን ከፍ ያለ ምስጋና እናቀርባለን። ይህንን ውለታማ አንዘነጋም። የተሰረዘው ዕዳ መጠን እጅግ ከፍ ያለ ነው። ሌላው አዲስ ነገር ደግሞ በኒኩሌር ኃይል ላይ በጋራ ለመስራት የደረስንበት ውሳኔ ነው። ሌላው መልካም ዜና ሁሉንም ሂደቶች ካከናወንን በኋላ ከአዲስ አበባ ወደ ሞስኮ በየቀኑ የበረራ አገልግሎት እንደሚጀመር ነው። ይህም በሁለቱ አገሮች መካከል ያለውን የኢኮኖሚ የንግድና የህዝብ ለህዝብ ግንኙነቶች እንደሚያጠናክረው የታመነ ነው። የሩሲያ አቻቸው ሰርጌይ ላቭሮቭም ይህንኑ ሁለቱ አገሮች በኢትዮጵያ ሊገነቡት አስበውታል ስለተባለው የኒውክሌር ኃይል ማመንጫ ጣቢያ ዘርዘር ያለ መረጃ ሰጥተዋል። የኒኩሌር ኃይል ማመንጫውም ለሰላማዊ አገልግሎት ብቻ እንደሚውልም አበክረው ገልጸዋል። በአካባቢ ጉዳዮች ላይ ተወያይተናል። በእኛም የሁለትዮሽ ጉዳዮች ላይ ተነጋግረናል። ለአካባቢ ሰላምና ጸጥታ የሩሲያ ፌዴሬሽንም ምንጊዜም ቢሆን የአንድን ሀገር የወሰን አንድነትና ነጻነትን መሰረት ባደረገ መርህ ይህንንም በማክበር ሁልጊዜም ጠቃሚ ድጋፍ ይሰጣል። ስለሆነም በሁሉም መንገድ አብረን ለመስራት ደስተኞች ነን። ይህ ጉብኝትም ግንኙነቶቻችንን ይበልጥ ያጠናክራል። ሁለቱ ሚኒስትሮች በአካባቢው ሰላምና ጸጥታ ስለ ተያዙም ጉዳዮች አንስተው በሰፊው መነጋገራቸውን ዶክተር ወርቅነህ ገበየሁ ጠቁመዋል። በአካባቢያዊ ጉዳዮች እና በሁለት ሁለታችንም ሀገሮች ጉዳዮች ላይ ተነጋግረናል። በአሁኑ ጊዜ በሩሲያ ቀደም ሲል በተሰናዳ የኒውክሌር ኃይል ማብላያ ምርምር ንድፍን መሰረት ያደረገ የማብላያ ማዕከል ኢትዮጵያ ውስጥ ለመገንባት ንግግሮች እየተካሄዱ ናቸው። ይህ ሥራ በፍጥነት እየተከናወነ ነው። ይህ ነው የሚባል መዘግየት የለም። አስፈላጊ የሆኑና ሁለቱ መንግሥታት የሚፈርሟቸው ሰነዶች ከጸደቁ በኋላ ደግሞ ሥራው ይበልጥ እየተፋጠነ ይሄዳል። ሰርጌይ ላቭሮቭ በበኩላቸው ዓለም አቀፍ ዲፕሎማሲያዊ መድረኮችን ይበልጥ ዴሞክራሲያዊ እንዲሆኑ ሁለቱ አገሮች አብረው እንደሚሰሩ ጠቅሰዋል። በተለይም ሁለቱ አገሮች የሚከተሉትን ፖሊሲ ተመሳሳይነት አንስተው ይህን ብለው ነበረ። ሩሲያና ኢትዮጵያ የባህልና የስልጣኔ ብዝሃነትን የሚቀበሉና የሚያራምዱ አገሮች ናቸው። እንዲሁም በእያንዳንዱ ብሔርና ሕዝብ የራሱን እድል በራሱ እንዲወስን የሚለውን መርህ ሁለቱ አገሮች ይቀበላሉ። ግጭቶችም ያለምንም ጣልቃ ገብነትና ሁሉን አቀፍ በሆነ ውይይት እንዲፈቱ እናበረታታለን። የውጭ ጉዳይ ሚኒስትሮቹ ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። ኢትዮጵያ በዚህ ሳምንት ሴርጌይ ላቭሮቭን ጨምሮ የሦስት አገሮችን የውጭ ጉዳይ ሚኒስትሮች አስተናግዳለች። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኬንያው ፕሬዚዳንት ኡሁሩ ኬንያታና የተቃዋሚ ፓርቲ መሪው ራይላ ኦዲንጋ ቀደም ሲል በዜናው እንደገለጥ ነው፣ ባካሄዱት ያልተጠበቀ ግንኙነት ባለፈው ፕሬዚዳንታዊ ምርጫ ወቅት የተፈጠረውን መለያየት ትተው ለአገሪቱ አንድነት በጋራ ለመስራት ተስማምተዋል። በዚህም ሁለቱም መሪዎች አገሪቱ ወደ ተሳሳተ አቅጣጫ እያመራች መሆኗን ልብ ብለዋል። ከውይይታቸው በኋላ በተናጠል በሰጡት መግለጫም ኬንያታ የአገራቸውን የወደፊት እጣ ፈንታ የተሳካ ለማድረግ መሪዎች መነጋገርና መፍትሄ መፈለግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላም ኬንያ በጎሳ ክፍፍል በመጎዳቷ አብሮ ለመስራት መስማማታቸው ለዚሁ መፍትሄ ለመሻት እንደሆነ ተናግረዋል። ገልሞ ዳዊት ከዚያው ከኬንያ ዘገባውን ልኮልናል። ዛሬ የኬንያው ፕሬዚዳንት ኡሁሩ ኬንያታ ከፖለቲካ ተቀናቃኛቸው ራይላ ኦዲንጋ ጋር በኬንያ ቤተ መንግስት ሀራምቢያ ውስጥ ተገናኝተው መወያየታቸው ታውቋል። በውይይታቸውም ኬንያን እየጎዷት ናቸው ያሏቸው ነጥቦች አንስተው ተነጋግረውበታል። እነዚህም በሀገሪቱ ውስጥ የጎሳ ክፍፍልና ግጭት መባባስ፣ የብሔራዊ አንድነት ስሜት መዳከም፣ ፍታዊ የሀብት ክፍፍል አለመኖር፣ ህዝቡን በጎራ የሚከፋፍሉ የምርጫ ክስተቶች መፈጠር፣ የጸጥታ ችግር መባባስ፣ በኬንያ የሙስና መንሰራፋትና የሰብአዊ መብቶች መጣስ ፕሬዝዳንት ኬንያታ እና ተቃዋሚው ራይላ የተወያዩባቸው ነጥቦች ናቸው። ኬንያታ ከውይይቱ በኋላ ስናገሩ ምርጫዎች ይመጣሉ፣ ይሄዳሉ፣ ኬንያ ግን ትኖራለች። የወደፊት እጣፈንታችን መወሰን ያለበት በሚመጣው ምርጫ ሳይሆን በሀገራችን ብልጽግናና መረጋጋት እንዲሁም በዜጎቻችን ደህንነት ላይ ነው። ይህ ነው እንግዲህ እኔና ወንድሜ የተስማማንበት። ከዛሬ ጀምሮ ሕዝቦቻችንን ወደ አንድነት በምናመጣበት ሁኔታ ላይ አብረን እንሰራለን። በተጨማሪም ስለሚከፋፍሉንና እንዳንስማማ የሚያደርጉንን ነገሮች ለማስወገድ ተስማምተናል። በተጨማሪም ኬንያታ ሁሉንም የሀገሪቱ ዜጎች ተጠቃሚ የሚያደርግ ሁኔታ እንዲፈጠር አሁን የተጀመረው ውይይት ገንቢ መሆኑን ተናግረዋል። ተቀናቃኛቸው ራይላ ኦዲንጋም በንግግራቸው የጎሳ ግጭቱና ፉክክሩ ወደ ልጅ ልጃችን ሳይተላለፍ ዛሬ ችግሩን ለመፍታት ያደረግነው ጅምር ወሳኝ ነው ብለዋል። ስ ነጻ ከወጣን በኋላ ያለን ታሪክ ሁሉ እርስ በርስ በመጠራጠር ላይ የተመሠረተ ነው። ተከፋፍለን ኖረናል። ለዚህም የሰጠነው ምላሽ ከችግሩ መሸሽ ነው። ዛሬ አብሮነታችን ከፍተኛ ውጥረት ውስጥ ይገኛል። ከዚህም የተነሳ ብዝሃነታችን ዛሬ ለእኛም ሆነ ለልጆቻችን እርግማን የሆነብን ይመስላል። ይህን ልዩነታችንን የምናስወግድበት ጊዜ አሁን ነው። አሁን ልዩነት በፈጠረው አረንቋ ውስጥ እንገኛለን። ስለዚህ እኔና ወንድሜ የተገናኘነው ይህ ሁኔታ እዚህ ይብቃል ማለት ነው። የኬንያ መንግስት ከፕሬዚዳንት ኬንያታና ከተቃዋሚው ራይላ ኦዲንጋ ምክክር በኋላ ባወጣው መግለጫ ሁለቱ ኬንያን እየጎዷት ናቸው ያሏቸው ነጥቦች መፍትሄ የሚፈልግ አዲስ መርሃ ግብር ማውጣታቸውን አስታውቋል። ሁለቱ የተስማሙበትን ፕሮግራም እንዲያከናውኑ የኬንያ የብሔራዊ ጸረ ሽብር መስሪያ ቤት ዲሬክተር አምባሳደር ማርቲን ካሚኒ እና የተቃዋሚው ራይላ ኦዲንጋ ጠበቃ ፓውል መዋንጊ አላፍነት ተሰጥቷቸዋል። መግለጫው የፕሮግራሙ ይዘትና አተገባበር በቅርቡ ይፋ እንደሚደረግም ጠቅሰዋል። ራይላ የህዝብ ፕሬዝዳንት ብለው ራሳቸው ቃለ መሐላ ከፈጸሙ ወዲህ ፕሬዝዳንት ኬንያታና ተቃዋሚው ራይላ ኦዲንጋ ተገናኝተው ሲማከሩ ይህ የመጀመሪያቸው ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን እናመሰግናለን። የናይሮቢውን ዘጋቢያችንን እንግዲህ ሰዎች አይንህ ላፈር ሲባባሉ እስከ ቅርብ ጊዜ የሰነበቱት የኬንያ ተቀናቃኞች ወንድሜ ወንድሜ እየተባባሉ ነው። ይህ እንግዲህ በመካከላቸው አዲስ አየር ያነፈሱት የኡሁሩ ኬንያታ እና የራይላ ኦዲንጋ ስምምነት ምን ትምህርት ይኖረው ይሆን ለኢትዮጵያም ይሁን ለሌላው አፍሪካ? በሌላ ዝግጅት ትንታኔዎችን ይዘን እንመለሳለን። አሁን ወደ ተከታዩ ቅንብር እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ ነች። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ቀጣዩ የኢትዮጵያ አዲስ ጠቅላይ ሚኒስትር ከባድ ሥራ እንደሚጠብቀው ተገለጸ። የሬክስ ቲለርሰን የአፍሪቃው ጉብኝት የአፍሪቃን ቁጣ ማብረዱ ተዘገበ ደቡብ አፍሪቃ የመሬት ማገር ፖሊሲ ለማውጣት ማቀዷ ታወቀ የሚሉትን ርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው የሲኤንኤን የቴሌቪዥን ስርጭት ድረገጽ ያወጣው ጽሑፍ በኢትዮጵያ ስላለው ሁኔታ ይተነትናል። የኢትዮጵያ መንግሥት በአገሪቱ ያለውን የፖለቲካ ምህዳር ለማስፋትና አገራዊ መግባባት እንዲኖር ለማድረግ እስረኞችን ለመፍታት በገባው ቃል መሠረት ካለፉት ሁለት አስርት ዓመታት አንስቶ በእስር የነበሩ የተቃውሞ መሪዎች፣ ምሁራንና ጋዜጠኞች የሚገኙባቸው ስምንት ሺህ እስረኞች መፍታቱን ያወሳል። ይሁንና የአገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሳይታሰብ ከሥልጣን እንደሚሰናበቱ መግለጻቸውና ከዚያ በኋላ የአስቸኳይ ጊዜ አስተዳደር መታወጁ በሀገሪቱ ያለው የፖለቲካ ቀውስ የሚመለከታቸው ወገኖች ሁሉ አስቸኳይና ብርታት የሚጠይቅ መፍትሄ ሊፈልጉለት ይገባል፣ ይላል ጽሑፉ። አያይዞም ቲለርሰን በአፍሪካ ጉብኝታቸው ስለ አሸባሪነት፣ ስለ ሰላምና ጸጥታ፣ ስለ መልካም አስተዳደር እንዲሁም ስለ ንግድና መዋዕለንዋይ ፍሰት እንደሚነጋገሩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጸዋል። እነዚህ ነጥቦች ሁሉ ታዲያ በተለይም ለኢትዮጵያ አስፈላጊ ናቸው፣ ይላል ሲኤንኤን ድረገጽ ላይ የወጣው ጽሑፍ። ቀጥሎም በፓርላማ ያሉትን መቀመጫዎችና ክልላዊ ሸንጎዎችን የሚቆጣጠረው ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር እየተናጋ ነው። ሀገሪቱን የገጠሟት ተግዳሮቶችን ለመወጣትም ዝግጁ አይደለም ይላል ጽሁፉ። የመንግስቱ ኃይለ ማርያም አምባገነን መንግስት እንደሚወድቅ ግልጽ እየሆነ ሲመጣ የትግራይ ህዝባዊ ሓርነት ግንባር ብሔራዊ ገጽታ እንዲኖረው ሲል የአማራ ብሔራዊ ዲሞክራሲያዊ ንቅናቄን፣ የኦሮሞ ህዝባዊ ዲሞክራሲያዊ ድርጅትንና የደቡብ ኢትዮጵያ ህዝቦች ንቅናቄን አስተባብሮ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የሚባል ገዢ ፓርቲ ፈጠረ ይላል ሲኤንኤን ድረገጽ ላይ የወጣው ጽሁፍ። ህወሓት ላለፉት 27 ዓመታት ከእነዚህ ድርጅቶች የተደቀነበት ችግር አልነበረም። አሁን ግን የመቀናቀኑ ሁኔታ ጎልቶ ወጥቶ የኦሮሚያ ክልል የኢህአዴግ ሊቀመንበርነትና የአገሪቱን ጠቅላይ ሚኒስትርነትን ቦታ ማግኘት አለብን እያለ ነው ይላል ጽሁፉ። በመጨረሻም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የሚተካው አዲስ ጠቅላይ ሚኒስትር በአገሪቱ ለውጥ የማድረግና የዲሞክራሲ ማጠናከር ከባድ ሥራ ይጠብቀዋል። በተከፋፈለችው አገር አንድነት የማምጣት ኃላፊነትም ይኖርበታል ሲል ጽሑፉ አስገንዝቧል። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ የአፍሪቃ ኅብረት መሪ የሬክስ ቲለርሰን የአፍሪቃው ጉብኝት የዶናልድ ትራምፕን ጸያፍ አነጋገር ክሷል ማለታቸውን ጠቅሷል። የአፍሪካ ህብረት ኮሚሽን ሊቀመንበር በአሁኑ ወቅት በውጭ ጉዳይ ሚኒስትሩ ጉብኝት ምክንያት በአፍሪቃና በዩናይትድ ስቴትስ መካከል ያለው ግንኙነት መልካም ሁኔታ ላይ ይገኛል ማለታቸውን ይህን ያሉት ደግሞ ትላንት ከፍተኛውን የአሜሪካ ዲፕሎማትን ከተቀበሉ በኋላ መሆኑን ድረገጹ ጠቁመዋል። ትለርሰን የአምስት የአፍሪካ ሀገራት ጉብኝታቸውን የጀመሩት በኢትዮጵያ ሲሆን አስቀድመው የጎበኙት የአፍሪካ ህብረት ዋና ጽህፈት ቤትን ነው። ፕሬዚደንት ትራምፕ ባለፈው ጥር ወር አፍሪቃን አስመልክቶ የተናገሩት ጸያፍ አባባል የመላ አህጉሪቱ መሪዎችን ማስቆጣቱ የሚታወስ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፈኪ መሐመድ ታዲያ ጉዳዩ አሁን ወደ ጎን የሚተው ነገር ነው። የውጭ ጉዳይ ሚኒስትሩ የአፍሪካ ጉብኝት የሁለቱም ወገኖች ግንኙነት ጠቃሚነትን የሚያሳይ ማስረጃ ነው በማለት አለሳልሰውታል። አያይዘውም ከውጭ ጉዳይ ሚኒስትር ቲለርሰን ጋር ባደረግነው ውይይት፣ በተለይም ዩናይትድ ስቴትስ አፍሪካ በአሸባሪነት ላይ በምታካሄደው ትግል ለመርዳት ባላት ፍላጎት ደስተኛ መሆኔን ለመግለጽ እወዳለሁ ብለዋል የአፍሪካ ህብረት ሊቀመንበር። ቲለርሰን በበኩላቸው፣ ዩናይትድ ስቴትስ ከአፍሪካ ጋር ላለን ግንኙነት ትልቅ ቦታ እንደምትሰጥ ግልጽ ነው። የዩናይትድ ስቴትስ ፕሬዝደንት ራሳቸው ይህንኑ የሚያረጋግጥ የግል ደብዳቤ ለአፍሪካ ህብረት ኮሚሽን ሊቀመንበር ልከዋል ብለዋል። ፕሬዚዳንቱ ደብዳቤውን የጻፉት ፈኪ መሐማት የፕሬዚዳንቱ አነጋገር እጅግ የሚያስደነግጥ ንቀትና ጥላቻ የሚዘራና አፍሪቃውያንን የሚጎዳ ነው በማለት ከባድ ንግግር ካደረጉ በኋላ ነው። ትለርሰን ስለ ኢትዮጵያ ሁኔታ ስናገሩ ደግሞ የኢትዮጵያን መንግስት የሚያሳስበው የኃይል ተጠቃሚነትና የህይወት መጥፋት ችግር እንረዳለን። እኛንም ያሳስበናል። ለዚህ ምላሽ የሚሆነው ግን የነጻነት መስፋት እንጂ መጥበብ አይደለም የሚል ጽኑ እምነት አለን ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ብሉምበርግ የዜና አገልግሎት ድረገጽ በበኩሉ በደቡብ አፍሪካ የመሬት ማገር ጥያቄ ለምን አሁን በአዲስ መልክ እንደተነሳ ይተነትናል። ደቡብ አፍሪካ ውስጥ ዘረኛው የነጮች ውህዳ መንግሥት ካከተመ ከ20 ዓመታት በላይ ቢያልፍም እንኳ አብዛኛው የአገሪቱ ለም መሬት አሁንም በነጮች እጅ ነው ያለው። ከአገሪቱ ሀብት 95 ከመቶ ደግሞ ከህዝቡ 10 ከመቶ እጅ ላይ እንዳለ የብሉምበርግ ድረገጽ ጠቅሷል። ገዢው የአፍሪካ ብሔራዊ ኮንግረስ ታዲያ በአገሪቱ የሀብት ክፍፍልን ለማፋጠን መንግሥት መሬት ካለምንም ካሳ ለማገር የሚያስችለው ሕገ መንግሥታዊ ለውጡን ያካተተ ስር ነቀል የኢኮኖሚ ለውጥ ለማድረግ ቃል መግባቱን ድረገጹ ጠቅሷል። በአውሮፓውያን ቅኝ ገዢዎች አገዛዝ ስር እንደ ኤውሮፓን አቆጣጠር በ1913 ዓ ም የወጣው ህግ አብዛኛዎቹ ጥቁር ደቡብ አፍሪካውያን የንብረት ባለቤት እንዳይሆኑ ያግዳል። ከብዙ አስርት ዓመታት በኋላ ደግሞ ብሔራዊው ፓርቲና ዘረኛው የአፓርታይ ስርዓት በአዲስ መልክ አጠናከረው። በሀገሪቱ በግለሰቦች ከተያዘው 3.4 ሚሊዮን ሄክታር መሬት ሰባ ሁለት ከመቶውን የእርሻ መሬት የያዙት ነጮች መሆናቸውን የመንግስት የመሬት ቁጥጥር አሃዝ አመልክቷል፣ ይላል የብሉምበርግ የዜና አገልግሎት ድረገጽ። አዲሱ ፕሬዚደንት ስሪል ራማፎሳ ታዲያ የሀገሪቱን ኢኮኖሚ የእርሻ ምርትንና የምግብ ዋስትናን እስካልጎዳ ድረስ መሬት ካለ ክፍያ ማገር የመሬቱ ይዘታ ለውጥ ከማድረጉ ጋር መያያዝ አለበት ብለዋል። የሀገሪቱ ፓርላማም ከ13 ቀናት በፊት መሬት ካለካሳ በማገር ሐሳብ ላይ በመርህ ደረጃ ተስማምቶ የምክር ቤቱ የህገ መንግስት ኮሚቴ በሕገ መንግስቱ ስለሚደረገው ለውጥ አጥንቶ በመጪው ነሐሴ ወር ለምክር ቤቱ እንዲያቀርብ ተመድቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ ተከታዩ ዝግጅታችን እናልፋለን። ውይይት ይዘናል። ኢትዮጵያ በአስቸኳይ ጊዜ ሁኔታ ውስጥ። ከአነጋጋሪው የኢትዮጵያ አስቸኳይ ጊዜ አዋጅ ማግስት በሕዝቡ ዘንድ ከተፈጠረው ስሜት የሚነሳው ውይይት ከአዋጁ ባሻገር የአገሪቱን ሁለንተናዊ የፖለቲካ ይዞታና ቀጣይ አቅጣጫዎች ይመረምራል። የአዋጁን ህጋዊ መሰረት፣ የዜጎችን መብት ጥበቃና የግጭት አደጋን መከላከልንም ያካትታል። ተወያዮች ፕሮፌሰር ብርሃኑ መንግስቱ በዩናይትድ ስቴትስ ኦልድ ዶሚኒየን ዩኒቨርሲቲ ውስጥ የህዝብ አስተዳደርና የመንግሥት ፖሊሲ ባለሙያ፣ የሕግ ሙያተኛው አቶ ሙሉጌታ አረጋዊ በአዲስ አበባ ዩኒቨርሲቲ የሕገ መንግሥትና የመገናኛ ብዙሃን ሕግ መምህር፣ እንዲሁም በዋሽንግተን ሲያትል በተካሄደ አንድ አገራዊ ጉባኤ ለመሳተፍ ከአዲስ አበባ የመጡት የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በመጀመሪያው ክፍል ውይይት ካቆመበት ይነሳል። ፕሮፌሰር ብርሃኑ መንግስቱ፣ አቶ ሙልጌታ አረጋዊ፣ አቶ የሽዋስ አሰፋ እንግዶች ሁላችንም ለጊዜያቸው አመሰግናለሁ። የምንወያይበት ርዕስ በየዕለቱ የምንነጋገርበት ወደ መሆን ተቀይሯል። ቀጥተኛውን ርዕስ ላስተዋውቅ፣ ኢትዮጵያ ከአስቸኳይ ጊዜ አዋጁ ባሻገር የሚል ነው። ውይይቱ ሕግን የዜጎችን መብት ጥበቃና የግጭት አደጋን መከላከል እንዲጨምር፣ ከፖለቲካ ቀውሶ አሻግረው የሚወስዱ መንገዶችንም ጭምር በመሰረታዊ ጥያቄ እንጀምር። አቶ ሙሉጌታ አዲስ አበባ ያሉት ሰው እርስዎ ነዎትና የአስቸኳይ ጊዜ አዋጁ በተግባር ከዋለ በኋላ መሰረታዊ የሚባል ለውጥ ይታይ ይሆን? እንደው ከሚታዩት ነገሮች መነሳት ብንችል፣ እኔ አሁን አዲስ አበባ ውስጥ ነው ያለሁት። አዋጁ ከታወጀ ጊዜ ጀምሮ ከተማ ውስጥ አዋጁ ከመታወጁ በፊት ያልነበረ አሁን ያለ ነገር በበኩሌ አላየሁም። እኔ እንግዲህ የስራ ጸባይ፣ ብዙ ጊዜ ትምህርት ቤት ወይም ቤት ነው ያለሁት። ከዛ ውጪ ብዙ ሶሻላይዝ ስለማላደርግ ብዙ ነገር በግሌ ኤክስፔሪንስ ያደረግኩት የሚያየሁት የለም የኔ የዜና ምንጭ እንደሌላው ሰው የመገናኛ ብዙሀኑ ናቸው አቻሪ አንዱ ቮይስ ኦፍ አሜሪካ ማለት ስለዚህ በመገናኛ ከሚነገረው ውጪ እኔ ራሴ ያየሁት ወይም የመሰከርኩት የተለየ ነገር አዲስ አበባ ውስጥ አላየሁም ግን ሲወራ ትሰማለ ለምሳሌ አዲስ አበባ ዙሪያ ያሉ ከተሞች እነ ለገጣፎ ምሳሌ ከኔ ቤት ቅርብ የሆነ ሰው ለገጣፎ የሆነ መንገድ ተዘጋ ምናምን ትሰማለ ስም ቢሆን እንደነገርኩ ደንጃም ሰው ወይም ደግሞ ሰዎች በግድ ሲያወሩ በስልክ በምናምን ካልሆነ እንደዚህ ራሴ አዲስ አበባ ውስጥ የተፈጠረ ሴት ምድን ከታወጀ በኋላ እየመጣ ድሮ ያልነበረ ነገር እኔም አውቃው ነገር የለም። መልካም። ለመንደርደሪያ ያህል በፍጥነት የተለወጡ ነገሮችም ካሉ ለማዛመድ ያህል ነው። በመገናኛ ብዙኃን በተለያዩ አካባቢዎች ያሉ እንቅስቃሴዎችን ዘግበናል። እስኪ ዘለግ ወዳሉት ጭብጦች ከመዝለቃችን በፊት አቶ የሽዋስ እርስዎ እንደተረዱት የአስቸኳይ ጊዜ አዋጁ ምን አይነት ገደቦችን ይጥላል? ምንስ አይነት ሁኔታ ይፈጥ ይችላል ብለው ያስባሉ? ከአንድ አመት ቀደም ብሎ የተደነገገውንም እና ለዘጠኝ ወራት የዘለቀውንም የአስቸኳይ ጊዜ አዋጅና ሁኔታዎችን ማዛመድ ይችላሉ? አመሰግናለሁ። በጣም እንግዲህ አስቸኳይ ጊዜ አዋጅን በተመለከተ ጸደቀ ከተባለበት አግባብ ጀምሮ አስፈላጊነቱን ቀደም ሲል እንደተገለጸው የሚያመጣውም ለውጥ ሁሉ ነገር ጥያቄ ውስጥ ያለን እና በአጠቃላይ ሀገሪቱ ከአገዛዝ ወደ ዲሞክራሲ ባለመሻገሯ ምክንያት ሕዝቡ ያንን ጥያቄ እያደረገ ቢሆንም አገዛዞች ግን ባለመፈቀዳቸው ምክንያት የሆነችን ወቅት እንደማሳለፊያ አድርገን ነው የምናየው። ከዚህ በፊትም እንዲያውም የመጀመሪያው ጊዜ አስቸኳይ ጊዜ አዋጅ መታወጁን የምንቃወሙበት የነበረው አንዱ አስቸኳይ ጊዜ አዋጁ እንደ ማስታገሻ ነው፣ እንደ ፔንኪለር ነው። ረዘም ያለ ግን መፍትሄ መወሰድ አለበት በነበረው ሶስት ወር ቢሆን ስድስት ወር ወይም ዘጠኝ ወር ረዘም ያለ ለውጥ የሚያመጣ መፍትሄ መወሰድ አለበት እንል ነበረ። ግን ያንኑ እንደ ዋና ነገር አድርገው ተውት። ተመልሶ ይሄው መጣ። አሁንም ይሄ ምንም ለውጥ አያመጣም። መጀመሪያ ህገ መንግስቱ ላይ ባለው አንቀጽ 93 ላይ ባለው መሰረት የተከሰተ ምንም ነገር የለም። አስቸኳይ ጊዜ ዋጅ ሊያሳውጅ የሚችል ክስተት አገሪቱ ላይ የለም። መንግስቱን መቃወም፣ ስርዓቱን መቃወም፣ መለወጥ የህዝቡ መብት ነው። ያ ጥያቄ ነው የተነሳው። ስለዚህ ለዛ አስቸኳይ ጊዜ ዋጅ አያስፈልግም። አንደኛ አስፈላጊነቱ በየትም ኢንተርናሽናል ኮሚኒቲውም በህዝቡም በፓርቲዎችም በማህበረሰብ ድርጅቶችም ውድቅ ነው፣ ተቀባይነት የለም። ከዛ ያለፈ ግን የጸደቀበት መንገድ እንግዲህ ሰው የሚያሳስር የሚያስገድል ምጃ የሚያስወስድ ለወታደሩ ይህን ፈቃድ የሚሰጥ አዋጅ በዚህ አወዛጋቢ በሆነ ሁኔታ አልፏል መባል የለበትም እና በአጠቃላይ አገዛዙ የገባበት ምስቅልቅል ማሳያ ነው ይህ አዋጅ እንጂ ከዚህ ያለፈ ምንም ፍሬ የሚኖረው አይመስለኝም። መልካም። ተከታታይ ጥያቄዎችን እናነሳለን። ህጋዊ መሰረቶችን፣ ሊመጡ የሚችሉ ሁኔታዎችን፣ አዎንታዊ የሚሆኑ አሉታዊ በዝርዝር እንመለከታለን። ፕሮፌሰር ብርሃኑ ወደ እርሶ ልሻገር። የእርቅ አፈታት ሂደት ምናልባትም ግጭቶች ከተከሰቱ በኋላ የሚመጡ ሁኔታዎችን ብቻ ሳይሆን ከመከሰታቸውም በፊት ተከስቶም ከሆነ ወደ ከፋ ሁኔታ ከማምራታቸው በፊት የሚመጡ ሁኔታዎች ላይ መስራትን ይጠይቃልና ና በዚህ አይን የሚታዩ ጥያቄዎችን አነሳለሁ። ለመንደርደሪያ የእርሶን የጥናት ጽሁፍ በቅርቡ የታተመ ጽሁፎን መልከት ታድርግ ያለው ለመንደርደሪያ ላደርግ አስቸኳይ ጥሪ ሁሉን አቀፍ መመካከሪያ መድረክ ይላል። በግርድፍ ትርጉሙ ኢትዮጵያ መስቀለኛ መንገድ ላይ ሽግግር ወይስ አስቸኳይ ጊዜ አዋጅ ይላል። በጥያቄው ሀሳቦችን የሚያዘለ ነውና ኋላ ወደ መፍትሄና የተሻለው አማራጮች የሚያዛልቁ ጭብቶችንም ያነሱልናል። እስኪ የጽሁፎን መሰረት በጽሁፎ ለማንጸባረቅ የሞከሩትን እያንሱልን ፕሮፌሰር ብርሃኑ በመጀመሪያ ስለጋበዛችሁኝ በዚህ እንድካፈል አመሰግናለሁ። ለኢትዮጵያ ህዝብ ትምህርታዊ የሆነ አቀራረብም ስለምታደርጉ ምስጋናዬ ከፍ ያለ ነው። እስር ቤት ያሉ የተፈቱ፣ ለፍትህ የሚደክሙ ዘመዶቻችን ማመስገን ወዳለሁ። መንግስትም በተለይ የፖለቲካል እስረኞች ብሎ ለመጀመሪያ ጊዜ ለአንዳንድ ሰዎች ይሄ ቃል ትርጉም ላይኖረው ይችላል። ግን ይህንን ቃል ተቀብሎ መንግስት ፖለቲካል እስረኞች በሚልን ቃል አምኖ ተቀብሎ እነሱ እንዲፈቱ በማድረጉ ምስጋና የከፍ ያለ ነው እና ይሄ በጎ አስተሳሰብ ይሄ በጎ አስተያየት እንዲቀጥል እንጂ እንዲቀነጨፍ አንፈልግም። ይህን ካልኳ ወደ ጠየቀኝ ጥያቄ ስመለስ በመጀመሪያ የነበረው አስቸኳይ ሕግ አዋጅ ብዙ ችግሮች እንደፈጠረ እናውቃለን። የተጀመሩትንም የተወጠኑትንም በአማራጭ ሀይሎችና ኦፖዚሽን ፓርቲ የሚባለው ነው፣ እኔ አማራጭ ነው የምለው አማራጭ ሀይሎችና በመንግስት የነበረውንም ውይይት በደንብ እንዲቀጥል የማያደርግ ስለሆነ ይህ አሁን እንደገና በሁለተኛ ዙር የሆነው አዋጅ እሱ ቀርቶ የአይነቱ ውይይት ሰፋ ብሎ የተጀመረው ውይይት መሻሻል ተደርጎበት የጋራ የሆነ ውይይት እንዲፈጠር ነው። እኛ ይህንን የሀሳብ ወረቀት ባጭሩ የጻፍ ነው። መልካም ግጭት የሚፈታበት መንገድ ላይ በሙያ የተሰማሩ እንደመሆነው አሁን ያለው ሁኔታ ጥያቄ ጥያቄውን አጽንኦት በመስጠት ነው። መንግስት በአንድ በኩል አሁን ያሉት ሁኔታዎች አስገድደውኛል፣ በዚህ አስቸኳይ ጊዜ አማካኝነት የተሻሉ ሁኔታዎችን ፈጥራለሁ ነው ባጭሩ እያለ ያለው። ዝርዝሮቹን በኋላ እንመለከታለን። በተቃራኒው ቀደም ብሎ አቶ የሸዋስ እንዳነሱት ደግሞ ይሄ የሰዎችን መብት ለመገደብ ብቻ የተቀመጠ ይልቁንም ደግሞ በመሻሻል ፋንታ ወደ አሉታዊ ሁኔታዎች የሚያመራ ነው። ከመጀመሪያውም ትምህርት ያልተወሰደበት ሁለተኛ ዙር ለምን አስፈለገ እስከሚለው ድረስ ይጠይቃሉ። እርስዎ እንዴት ይመለከቱታል? እንደ ባለሙያ። ጥሩ ጥያቄ ነው በእውነት የመጀመሪያውም ባይሆን ጥሩ ነበር፣ እንኳን ሁለተኛ ማድረግ ቀርቶ። ምክንያቱም የፖለቲካ ስነ ተጨባጭና እንዲሁ ተጨባጭና ተጨባጭ ያልሆኑ መልክ አሉት። ሰብስታንቲቭና ሲምቦሊክ የሚለው ነው በእንግሊዝኛ። በዚህ በዚህ አይነት በአስቸኳይ ሕግ አዋጅ በወጣ ቁጥር ቅድም ወንድም የሸዋስ እንዳለው የፍርድ ቤት ስነ ስርአት፣ የአስተዳደር ስነ ስርአት ለወታደራዊ ጸጥታ ጠባቂዎች ትልቅ መብት ሰጥቶ ወገኖችን መብታቸው ተጥሶ ከችግር ላይ መጣሉ ብቻ ሳይሆን ይሄ ተጨባጩ ነው። እንግዲህ ጠቅላላው አንድ ሀገር አንድ አስቸኳይ አዋጅ ሲያውጅ ብዙ ችግሮች ይፈጥሩበታል። በሌላ መንግስቶች ያለው አስተሳሰብ ይለወጣል። በህዝብ ያለው አስተሳሰብ ይለወጣል። የተጀመሩ ተመልሰን እንደምንሄድባቸው ተስፋ አለኝ። በመንግስትና በአማራጭ ኃይሎች የተወጠኑ ነገሮች የተጀመሩ ነበሩ። እነሱ ሰፍተው ጠልቀው ወደፊት የተሻለ ስራ እንዳይሰራ እንቅፋት ይሆናሉ። ስለዚህ ትናንትና አንድ ነገር አነብ ነበር። ምሳሌ ለመስጠት ብችል ኢትዮጵያ በንፋስ የሚንቀሳቀሱ ዊንድ ሚል ማለት ነው በንፋስ የሚንቀሳቀስ የቴክኖሎጂ ወደ አገር ልታስገባ እየሞከረች ነው። ለዚህም ሌላ የውጭ አገር ኢንቨስት የሚያደረጉ ኮምፓኒዎች እያሰቡ ነው የሚል ነገር አንድ ሰው ልኮልኝ አነብ ነበር። እንደዚህ ያለ ለምሳሌ በጎ ነገር ሊሰራ ሲታሰብ በሀገሪቱ ውስጥ አስቸኳይ አዋጅ ታውጇል ሲባል እንዳይሆን የሚያደርግ ነው እንጂ እንዲሆን የሚያደርግ አይደለም። እና ከህዝብ አንጻር ሲታይ፣ ከውጭ መንግስታት አንጻር ሲታይ፣ ከአማራጭ ኃይሎች አስተሳሰብና አቀማመጥ ሲታይ፣ ከሁሉም አንጻር ሲታይ አስቸኳይ ህግ አዋጅ ጎጅ እንጂ ጠቃሚነቱ አይታየኝም እኔ። መልካም፣ ወደ አቶ ሙሉጌታ ወደ አዲስ አበባ ልሻገር። በዚህ አስቸኳይ ጊዜ አዋጅ የመንግስት ስልጣን በእርግጥ ገደብ አለው ወይ? የቱ ጋ ነው ገደብ? ካለው ከዛ መስመር ሲያልፍ መንግስት ይጠየቃል ወይ ይቀጥላል? ደህና አደሩ Thank